ባለፈው መስከረም በቡራዩ ከተማና በአካባቢው እንደዚሁም በአዲስ አበባ ተከስቶ በነበረው ግጭትና ግድያ በተጠረጠሩ ከመቶ በላይ ሰዎች ክስ መመስረቱን የጠቅላይ አቃቢ ህግ አስታውቋል። ክስ ከተመሰረተባቸው መካከል የሐሰት መረጃ በማሰራጨት ግጭቱን ያባባሱ እንደሚገኙበትም ነው ያመለከተው። ከቡራዩ ጋር በተያያዘ በአጠቃላይ በሰማንያ አንድ ሰዎች ላይ ክስ መመስረቱን አስራ ስምንቱ ደግሞ የፍርድ ቤት መያዣ ወጥቶባቸው እየተፈለጉ መሆናቸውን አስረድተዋል። እስክንድር ፍሬው በጠቅላይ አቃቢ ህግ የተሰጠውን መግለጫ ተከታትሏል። የኦነግ አመራሮችን ለመቀበል ዝግጅት እየተደረገ በነበረበት ባለፈው መስከረም ወር መጀመሪያ በቡራዩና አካባቢው እንደዚሁም በአዲስ አበባ የተፈጠረው ግጭትና ግድያ የምርመራ ሂደት ነው ትናንት በአቃቢ ህግ ይፋ የተደረገው በጠቅላይ አቃቢ ህግ የድንበር ተሻጋሪ የተደራጁና አገራዊ ጉዳት የሚያስከትሉ ወንጀሎች ዳይሬክተር አቶ ፈቃዱ ጸጋ 649 ሰዎች በቁጥጥር ስር ውለው እንደነበር አስታውሰዋል። በተደረገው ማጣራት ደግሞ ቁጥሩ እየቀነሰ መምጣቱን ገልጸዋል። 321 አንዱ ምንም የሌሉበት ስለሆነ ወደ ማህበረሰቡ ተመልሰው እንዲቀላቀሉ ውይይት ተደርጎ ተመልሷል። ሌሎች ደግሞ በስርቆት በፌዴራል መንግስት ስልጣን ስር የማይወድቁ መፈናቀሎቹ ሲፈጸሙ ቤቶች ክፍት ሲያገኙ ስርቆት የፈጸሙ ወደ 126 በላይ ተጠርጣሪዎች ከተማው ምርመራ እንዲሰራባቸው ተላልፏል። መጨረሻ ላይ 109 ሰዎች ላይ ክስ መስርተናል። ከዚህ ውስጥ ሰማንያ አንዱ አሉ ሃያ ስምንቱ በተለያየ ምክንያት በጊዜው ቁጥጥር ስር ሊውሉ ያልቻሉ ናቸው። አሁንም ማስረጃውን ሰብስበን ክስ የመሰረትንባቸው ሰዎች ስለሆኑ ማንነታቸው የተለየ ስለሆነ የፍርድ ቤት መያዣ ትዕዛዝ ወጥቶባቸው እየታደኑ ያሉ ናቸው በተለያየ ቦታ ያሉ አንዳንዶቹ እዚ አካባቢ እያሉ የሚሸሸጉ የሚደበቁ ሊሆኑ ይችላሉ። ጥብቅ ክትትል የሚፈልግ ነው የሚሆነው። የክትትል ቡድኑ ከፌዴራል ፖሊስና ከኦሮሚያ ብራዮና አካባቢ ፖሊስ ጋር ተባብሮ ስራዎችን እየሰራ ያለበት ሁኔታ ነው ያለው። እነዚህ ተከሳሾች የወንጀል ህግ አንቀጽ 240 ንዑስ ቁጥር 3 እና እድያ ተሳትፏቸው ደግሞ የግድያ ወንጀል በመፈጸም የግድያ ሙከራ በመፈጸም ውምድና በመፈጸም የተከሰሱ ናቸው። ተደራራቢነት በአዲስ አበባም እንደዚሁ በቁጥጥር ስር የዋሉ ሰዎች እንዳሉ ዳይሬክተሩ አብራርተዋል። አዲስ አበባ ላይ ጎን ለጎን ተይዞ ምርመራ ሲጣራባቸው የነበሩ ሰዎች ነበሩ። ይሄ ከተማ የተወሰነ ክፍል አይገባም፣ በአባባሉ ቄሮ አይገባም፣ ቄሮ አዲስ አበባ የኦነግ አመራርን ሊቀበል አይመጣም፣ ሊሆን አይችልም በማለት ከመስከረም ሁለት ጀምሮ የተወሰነን ቡድን ለይቶ የማጥቃት ስራ የፈጸሙ ሰዎች ተይዞ እንዲሁም ምርመራ ሲጠራባቸው የነበሩ እዚህም እዚም ላይ 68 ሰዎች ላይ ክሱ መስርተናል። 68 ስምንቶቹም ተይዞ ያሉ ናቸው። የተወሰኑ በሌሉበት መከሰስ የነበረባቸው ነገር ግን በሌሉበት ስንከስ ቢያንስ እስካያት ስሞች መለየት አለባቸው። ስም ሙሉ ስም አይደንቲፋይ መደረግ አለበት። እነዛ ያልተለዩባቸው እና ምርመራዎቹ የሚቀጥልባቸው ሁኔታ ነው የሚኖረው። እነሱም አንዱን በአንዱ ላይ በማነሳሳት በተነሳሳው ድርጊት ውስጥ ተሳታፊ በመሆን በወንጀል ህጉ አንቀጽ 240 ንዑስ ቁጥር 3 እንዲሁም ደግሞ የግድያ የውንብድና፣ የግድያ ሙከራ በመፈጸም ተጠርጥረው የታሰሩ ናቸው። በዚያን ወቅት በቡራዩ 37 ሰዎች በአዲስ አበባ ደግሞ 28 ሰዎች መገደላቸውን ሁለቱ ደግሞ ከየት እንደሆኑ እንዳልተለይም ጠቅሰዋል። በቁጥጥር ስር ከዋሉት መካከል የሐሰት መረጃ ያሰራጩ ሁለት ግለሰቦች እንደሚገኙባቸውም አቶ ፈቃዱ በዚሁ መግለጫ ተናግረዋል። ጉዳዩን በጣም ማነሳሳት የሚፈልጉ ሁለት ተጠርጣሪዎችም አይደንቲፋይ ተደርጓል ማለት ከሆነ በኋላ ለምሳሌ በመገናኛ ብዙኃን ጭምር የስድስት ዓመት ልጅ ስትደፈ በቡድን አይቻለሁ ስትል የነበረች ሴት የስድስት ዓመት ልጅ ሴት ልጅ የሌላት ድርጊቱም ስለመፈጸሙ ምንም ነገር የማታውቀው ነገር ግን ራሷም ፍርድ ቤትም ቀርባ እምነት ቀሏን ስትሰጥ ሊሆን የሚችል ፋክት ስለሆነ ተደፍራ አይቻል ጅብን ጉዳዩ ሊብስ ይችላል ብዬ በማሰብ ነው ይቅርታ ይደረግልኝ የሚል ድርጊት ጭምር ውስጥ የገባችበትና ተለይታ የሐሰት ወሬ በማውራት ህዝቡን በማነሳሳት የተከሰሰች አለች። እንዲሁ ሂደት ላይ ያለ መጨረሻ ውሳኔ የምንሰጥበት የእህቴ ጡት ተቆርጧል ያለ ወጣት እህቱ በወቅቱ በዛም ያልነበረች 40 ምንጭ የነበረች ነገር ግን መጨረሻ ላይ አንተ ጥሩ ተናጋሪ ስለሆንክ ይሄን ነገር ብትናገር የተወሰኑ ሰዎች ማነሳሳት ትችላለ ብሎ ስለገፋፉኝ እዚህ ድርጊት ውስጥ ገብቻለሁ ብሎ የተናገረበትና በምርመራም ይሄ ድርጊት ያልተፈጸመ መሆኑ መጨረሻ ላይ የውሸት ወሬ መሆኑ የተረጋገጠባቸው ምርመራዎች የነበሩ መሆኑ ለማንሳት ነው። የፌዴራል ጠቅላይ አቃቢ ህግ በትናንትናው መግለጫ በአገሪቱ ሌሎች አካባቢዎች በተከሰቱ ግጭቶች ላይ ያደረገውን ምርመራ ውጤትም ይፋ አድርጓል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ 加油！